voice of America. <laughs> you Yeh, America Adams Radio Tabiana. Ahun uh Ladies and gentlemen, welcome to Africa. Welcome, welcome, to, Africa. welcome, welcome to Africa. Welcome to Africa. መልካም ልደት፣ ሃፒ በርትዴይ ለአፍሪካ ኅብረት! ለአፍሪካ ኅብረት እንኳን ለሃምሳኛ 5 ምሳኛ ዓመት የልደት በዓሉ አደረሰው። ተከታዮቹን ጥቂት ደቂቃዎች ዛሬ በአፍሪካይቱ መናገሻ በአዲስ አበባና ሌሎችም የአፍሪካ ሀገሮች ዋና ከተሞች ተከብሮ የዋለውን የአፍሪካ ኅብረትን ሃምሳኛ ዓመት የልደት በዓል በሚመለከቱ ዘገባዎች እንቆያለን። በቅድሚያ የዕለቱን አከባበር በተመለከተ ዝርዝር ዘገባ ወደ ያዘው መለስካቸው አመሃ እንሸጋገራለን። እንደሚጠበቀው ክብረ በዓሉን በንግግር የከፈቱት የወቅቱ የአፍሪካ ሕብረት ሊቀመንበር የሆኑት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ናቸው። እርሳቸው ባደረጉት ንግግር እንዳሉት ከሆነ በአሁኑ ጊዜ አፍሪካ የልማት ዋልታ የሆነች መምጣቷን አስታውሰው አንዳንድ የልማት አጋሮቿም የሚያደርጉትን አመስግነዋል። በተለይም ቻይና የመሠረተ ልማት ግንባታን በማከናወን ረገድ እያደረገች የምትገኘውን አወድሰዋል። አንዳንድ ወዳጆቻችንና አጋሮቻችን ከአህጉራችን ጋር ካላቸው ስትራቴጂካዊ አጋርነት አኳያ በአፍሪካ ለመሠረተ ልማት አውታሮች ግንባታ ቅድሚያ መስጠታቸውን መመልከት የሚያበረታታ ነው። በዚህ ረገድ ይህንን እድል በመጠቀም ቻይና የልማት ጥረታችንን ለማገዝ በቢሊዮን የሚገመት መዋለ ነዋይ ለማፍሰሷ በማፍሰሷ ጥልቅ የሆነ ምስጋናን ለመግለጽ ወዳለሁ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ። በዚህ መድረክ ላይም መንግስታቸው የሚከተለውን የልማት ጎዳናም ለማስገንዘብ ወደኋላ አላሉም። ልማታዊ መንግስት ምን እንደሆነም ለማብራራት ሞክረዋል። እንደሳቸው አባባል መንግስት በኢኮኖሚው መስክ ንቁና ሰፊ ተሳትፎ ያደርጋል ሲባል የግል ኢኮኖሚውን ዘርፍ ያፍነው ማለት እንዳልሆነም ጠቅሰዋል። በተቃራኒው ነው ይላሉ ጠቅላይ ሚኒስትር ኃይለማርያም። በተቃራኒው ይህ ማለት የኪራይ ሰብሳቢነትን ፖለቲካዊ ኢኮኖሚ ስርዓት ማጥፋት ነው፣ በዚያ ፈንታም ቀልጣፋና ህይወት ያለው የግል ክፍለ ኢኮኖሚ መፍጠር ነው ብለዋል። አክለውም ስለ ዴሞክራሲ አውትተዋል። ግባችንን ለመምታት አሉ አቶ ኃይለማርያም፣ ግባችንን ለመምታት የሚያስችልን ሁኔታ ለመፍጠር ዲሞክራሲያዊ አስተዳደርንና ህዝባዊ ተሳትፎን ማበረታታት አለብን። ቀጥለውም እንዲህ ብለው ነበረ። ዲሞክራሲ፣ ህዝባዊ ተሳትፎና ሁሉን አቀፍ እድገት በሌለበት ሰላም ሆነ ልማት ሊኖር አይችልም። በእርግጥ በልማት ጥረታችን የወዳጆቻችንንና የአጋሮቻችንን ቀጣይ ድጋፍ እንፈልጋለን። በመጀመሪያ ግን የአገሮቻችንን ነባራዊ ሁኔታና በልማታዊ ተመክሯችን ላይ የተመሠረቱ የልማት ስትራቴጂዎቻችንን ለማውጣትና ለመተግበር የሚያስችል የፖሊሲ ምህዳር እንደምንፈልግ እንዲረዱን እንወዳለን። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዙማም አፍሪካ ባለፉት ሃምሳ ዓመታት በአፍሪካነት ድርጅትና በዛሬው አፍሪካ ህብረት አያሌ ጥቅሞቿን ማስጠበቋን አስታውሰው ዛሬ አፍሪካ የገዛ ሰላሟን በገዛ ልጆቿ ደምና ጥንት እያስጠበቀች መሆኗን ገልጸዋል። ለእነዚህ ሰማዕታት መታሰቢያም ሊቆምላቸው እንደሚገባ ጠቁመዋል። በመላው አፍሪካ የሚገኙ የሰላም አስጠባቂዎች ከሚከፍሉት መስዋዕት የተሻለ የመደጋገፍ አርአያ አይገኝም። በመላው አህጉር ሕይወታቸውን ለሰጡት ክብር መታሰቢያ ለመገንባት ጊዜው ሩቅ አይሆንም። በአምሳኛው የህብረቱ የወርቅ ኢዮቤልዩ ልዩ ክብረ በዓል ላይ ንግግር ካደረጉት መካከል በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ሥራ አስፈጻሚ ሚስተር ካርሎስ ሎፔዝ አፍሪካ ባለፉት አምስት ዓመታት የሄደችበትን ጎዳና ዳሰዋል። በዚህ የተገኙ አያሌ መልካም ውጤቶችንና አኩሪ ናቸው ያሏቸውን ልጆችም ተቃቅሰዋል። ግን አሁንም ገና ረዥም ጎዳና ከአፍሪካ ፊት ተዘርግቷል። ይሁንና ገና ብዙ መሰራት እንዳለበት መጀመሪያ ማመን ያለብን እኛ ነን። የአፍሪካ አንድነት አሁንም ጎደሎ ነው። የልማት ተግዳሮቶቹ አሁንም ብዙ ናቸው። በአህጉሪቱ አንዳንድ ክፍሎች ሰላምና ጸጥታ አሁንም ውድና የማይገኙ ሀብቶች ናቸው። ስለ አፍሪካ የሚነገረው በአብዛኛው ከውጭ ነው። የጋራ ርዕይና መንገድ መቅረጽም ያስፈልጋል። የአፍሪካ ሕዳሴ ትርጉሙ ይኸው ነው። በእርግጥ የአፍሪካ 2063 ርዕይ ፕሮጀክት ማለትም ይኸው ነው። ከእነዚህ ንግግሮች በኋላ በሚስተር ካርሎስ ሎፔዝ አወያይነት አራት ተወያዮች ባለፉት ሐምሳ ዓመታት የተገኙ ናቸው የተባሉ ስኬቶችንና የወደፊት ተግዳሮቶቿን በተመለከተ በተለያዩ ርዕሰ ጉዳዮች ላይ ሐሳባቸውን ሰጥተዋል። ተወያዮቹ ሀሳባቸውን ከሰጡ በኋላ ከሀያ የማያንሱ የሀገር መሪዎች ወይም ተወካዮች በዚሁ ርዕሰ ጉዳይ ዙሪያ ለሶስት ለሶስት ደቂቃዎች ሀሳባቸውን ሰጥተው የበዓሉ ፍጻሜ ሆኗል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ አመሰግናለሁኝ። ለዘገባ መስመር ላይ ነህ። እሺ፣ እዛው ቆየኝ። እስክንድር ፍሬው ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ና ለአፍሪካ ህብረት ክብረ በዓል አዲስ አበባ የሚገኙትን የአሜሪካ አቻቸውን ጆን ኬሪን እንቅስቃሴዎች ተከታትሏል። ወደ እስክንድር ልምራችሁ። ሀምሳኛው ዓመት የአፍሪካ አንድነት ድርጅት የምስረታ በዓል በይፋ ከተደረጉ ንግግሮች በተጨማሪ ለሁለትዮሽ ግንኙነቶችና ውይይቶች ምድል ፈጥሯል። በዚሁ በዓል ላይ ለመሳተፍ አዲስ አበባ የሚገኙት የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ከኢትዮጵያ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ና ከውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር ተወያይተዋል። ከውይይቶቹ በኋላ ከዶክተር ቴዎድሮስ አድሃኖም ጋር የጋራ መግለጫ የሰጡት ውጭ ጉዳይ ሚኒስትር ኬሪ በኢትዮጵያ የዲሞክራሲና የፖለቲካ ጉዳይ ላይም አስተያየት ሰጥተዋል። በጉዳዩ ላይ የጋዜጠኞችን ጥያቄ የመለሱት ኬሪ ሀገራቸው በጋራ መስራት እንደምትፈልግ አብራርተዋል። that where people can exercise their rights and where there is an ability to have a strong democracy, the economy is stronger, uh, the relationship with the government is stronger, people do better, uh, and it's an opportunity to be able to grow faster. ሁሉም እንደሚያውቀው ሰዎች መብቶችን በተጎናጸፉበት ጠንካራ ዲሞክራሲም ባለበት ኢኮኖሚው የበለጠ ጠንካራ ነው። ከመንግስት ጋር ያለው ግንኙነትም ጠንካራ ነው። ሰዎችም የተሻለ ይሰራሉ፣ ይኖራሉ። በሕግ የበላይነትም የበለጠ የማደግና የመጠንከር አጋጣሚም ነው። ከዚህ አንጻር የሚነሱ ችግሮችን ለመቀነስ ጠንክረው እየሰሩ ካሉት የኢትዮጵያ ወዳጆቻችን ጋር መስራታችንን መቀጠል እንፈልጋለን። እናም እዚህ በመገኘት ደስ ብሎኛል። ይህ የተለየ ጊዜ ነው። ኢትዮጵያ የአምሳኛው ዓመት በዓል አዘጋጅ መሆኗ ብቻ አይደለም፣ ጠቅላይ ሚኒስትሩ የአፍሪካ ህብረት ሊቀመንበር ናቸው። እናም እዚህ ከእርሳቸው ጋር በመገኘታችን ክብር ይሰማናል ነው ያሉት። በሰብአዊ መብት ጉዳዮች የኢትዮጵያን መንግስት የሚተቹ አንዳንድ ወገኖች ጆን ኬሪ ወደ አዲስ አበባ እንደሚመጡ ከታወቀ ጊዜ ጀምሮ ርዕሱን አበክረው እንዲነጋገሩበት ሲጠይቁ ቆይተዋል። ጆን ኬሪ እና ኃይለማርያም ደሳለኝ ከመጋረጃ በስተጀርባ የተነጋገሩት ባይታወቅም ውጭ ጉዳይ ሚኒስትሩ በአደባባይ ያሉት ግን አጠርና ጠቅለል ያለ ነው። ከዚህ ቀደም ከአሜሪካ ድምፅ ሬዲዮ ጋር ቃለምልልስ ያደረጉ የአሜሪካ የቀድሞ ዲፕሎማት ከዲሞክራሲና ሰብአዊ መብት አንጻር አብዛኛዎቹ ጉዳዮች የሚነሱት ከመጋረጃ በስተጀርባ መሆኑን ጠቁመዋል። በዛሬው መግለጫ ግን ከጆን ኬሪ ጋር የጋራ መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ዲሞክራሲ ቅድሚያ የምንሰጠው ጉዳይ ነው ብለዋል። በዚህ ጉዳይ ላይ ከአሜሪካ ጋር በጋራ መስራትና ጠንካራ ትብብር እንፈልጋለን ሲሉም አክለዋል። የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ከዲሞክራሲ በተጨማሪ በኢትዮጵያ ስላለው የኢኮኖሚ እድገትን ማስተያየት ሰጥተዋል። በዚህ ዘርፍ የተገኘው ስኬት የሚደነቅ መሆኑን ነው ያብራሩት። ኢትዮጵያ በፍጥነት በማደግ ላይ ካሉ አስር የዓለም ሀገራት አንዷ ናት። እስከ ባለ ሁለት አሃዝ የኢኮኖሚ እድገት እያስመዘገበች ያለች አገር ናት። ይህ በጣም የሚያስደንቅ ነገር ነው። የአሜሪካ የግል ዘርፎች በኢትዮጵያ ላይ ማተኮር፣ በዚህ ያሉ እድሎችንም ማወቅ ያስፈልጋቸዋል። በርካታ ኩባንያዎች ወደዚህ እንዲመጡና እንዲሳተፉ ማበረታታት እንደምንችል ተስፋ አለን። የአፍሪካ የወደፊት እጣ ፋንታ የሚወሰነውም ኢትዮጵያን በመሳሰሉ ሀገሮች ላይ ነው። ዛሬ በሀምሳኛው ዓመት በዓል ላይ እያከበር ነው ያለነው የአፍሪካ የወደፊት ተስፋ ነው ያሉት። የአፍሪካ ሕብረት ሀምሳኛ ዓመት በዓል ከሰዓት በፊት በአፍሪካ ሕብረት አዳራሽ፣ ከሰዓት በኋላ እና አሁን ማምሻውን ደግሞ በሚሌኒየም አዳራሽ እየተከበረ ይገኛል። የአሜሪካውን የውጭ ጉዳይ ሚኒስትር ጨምሮም በርካታ እንግዶች በዚህ በዓል ላይ እየተሳተፉ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። መለስካቸውና እስክንድር ሁለታዎቹንም ለዘገባዎቻችሁ አመሰግናለሁ። እንደምናመሻችሁ በድጋሚ እንደምናመሻ። ሰለሞን መለስካቸው አለህ። ዘገባዎቻችሁ ሰፋ ያሉ መረጃዎችን ይዘዋል፣ ብዙ ነጥቦችን አካታችኋል። እስኪ ደግሞ እንደው እኔ እናንተ የምንጫወታቸው ለሌላ ሰው ሳንነግር በመካከላችን የምናወራቸው አንዳንድ ነጥቦች ካሉ ለጥቂት ደቂቃዎች እናንሳቸው። ማንም እየሰማ አይደለም። እኔ እናንተ ነው የምንጫወተው። አውቃለሁኝ፣ ብዙ ሲደክሙ ውላችኋል። አውቃለሁ፣ መሽቷል ሰዓቱ። ብዙ አልይዛችሁም። አንዳችሁ ጀምሮ፣ እኔ በዓሉ በጣም ሰፋ ያለ ደማቅም ነበረ ማለት ይቻላል። እንግዲህ ገና ከማግስቱ ጀምሮ ሰሞኑን ከፍተኛ ሽፋን ሲሰጠው ነበር በሀገሪቱ ባሉ የመገናኛ ብዙሀን። አንዳንድ ወገኖች ግን የኢትዮጵያ አስተዋጽኦ በዚህ በአፍሪካ ህብረት ሀምሳ ዓመታት ውስጥ በሙሉ ሥዕል አልተገለጸም ሲሉ አስተያየት የሚሰጡ አሉ። ምክንያቱም ለበዓሉ ሽፋን እየሰጡ ባሉ የመንግስት የመገናኛ ብዙሀን ቀዳማዊ ኃይለ ሥላሴ አልፎ አልፎ ይጠቀሳሉ። ኮሎኔል መንግስቱ ተዘለዋል። አብዛኛው የኢትዮጵያ አስተዋጽኦ የሚገለጸውም ኢህአዴግ ወደ ስልጣን ከመጣ በኋላ ያለው ነው በሚል አስተያየት የሚሰጡ ሰዎች አጋጥመኛል። በእርግጥ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ በሁለቱም ቦታ ንግግር አድርገዋል፣ በአፍሪካ ህብረትም፣ በሚሊኒየም አዳራሽ በተካሄደው ስነ ስርዓትም አሁን ማምሻውን በሚሊኒየም አዳራሽ ባደረጉት ንግግር ላይ የንግግራቸው ማሳረጊያ ያደረጉት ቀዳማዊ ኃይለ ሥላሴ በምስረታው እለት የተናገሩትን ነው በዛን ያጠቃለሉት። የቀድሞ ጠቅላይ ሚኒስትር መለስ ዜናዊም ታስታውስ፣ እንደውም ሰለሞን፣ በኢትዮጵያ መንግስታት ቢቀያየሩም በአፍሪካ ጉዳይ ላይ ያላቸው አቋም ተመሳሳይ እንደሆነ ተናግረው ነበረ። መገናኛ ብዙሀኑ ግን ከዚህ አንጻር ኃላፊነታቸውን በተሟላ ሁኔታ አልተወጡትም ነው የሚሉት እነዚህ አስተያየት ሰጪዎች። ሌላው ከዚህ ወጣ ያሉ ነገሮችን ለመነጋገር ያልከፈቀድክልኝ በበዓሉ ላይ ንግግር ካደረጉ አንድ ጊዜ እስክንድር ወደ መለስካቸው ዞርን በልና እሱ የሚጨምረው ነገር ካለን ጨምርና መለሳለሁ ወደ አንተ መለስካቸው። እስቲ ግባ እዚህ የሚለኝ ነገር አለ ይህንን በዓል ለማክበር አንዱ ከቦሌ እስከ መስቀል አደባባይ የሚሰራው መንገድ የነበረው ጥርጊያ ነው ትዝ የሚለኝ ቢኮዝ የዋና መንገድ ነበረ፣ መታለፊያ ነበረ። እስከ ዛሬ ሳምንት ድረስ ሙሉ አልተለቀቀም ነበረ እና እሱ በጣም ውጥረት ፈጥሮ እንደነበረ አስታውሳለሁ። ከሁለት ቀንና ሶስት ቀን ወዲህ ግን እንደ ልብ ማሽከርከር ጀምሯል። ጥሩ ነው። በተረፈ ግን እኔ ወደ ስብሰባው ልመለስ እፈልጋለሁ ከፈቀድልኝ። እሺ አሁን ተመለስ። በጣም ያስገረመኝ እኔ በዛሬው የመክፈቻ ንግግር፣ ንግግሮች ከተደረጉ በኋላ የውይይት ፕሮግራም ነበረ። በውይይቱ ላይ የተሳተፉት እነ ዶናልድ ከበሩካ የአፍሪካ ዴቨሎፕመንት ባንክ ፕሬዚደንት፣ የቀድሞው የቀድሞው የጃማይካ ፕራይም ሚኒስትር ፓተርሰን የሚባሉ እንዲሁም አንዲት የናይጄሪያዊ ምሁር ዶክተር አሚና አማን የሚባሉ እና አንዲት ደግሞ ዚምባብዌን ወጣት የሴክሬታሪ ጀነራል ናት የፓን አፍሪካን ዩስ ዩኒየን የመላ አፍሪካ ወጣቶች ህብረት ዋና ጸሀፊ ዋ ዋና ጸሀፊ እና እነዚህ ሰዎች ከተወያዩ በኋላ ሀያ የሚያክሉ ሀገሮች ሪያክሽን ወይንም ምላሽ አይነት ንግግር አድርገው ነበር። ሶስት ሶስት ደቂቃ የሚፈጅ በጣም አስቂኝ የነበረው እዚህ ላይ ሶስት ደቂቃ ካለፈ ንግግሩ ፕሬዚዳንትም ይሆን ጠቅላይ ሚኒስትርም ይሆን ይቆረጣል። አውቶማቲክ ነው በራሱ የተሞላ ነገር ነው እና ብዙ ሰዎች አይጨርሱም ነበረ ለማንኛውም ግን በዚህ ንግግ በዚህ ውይይት ግልጽ የሆነው ከወጡትና ከተረሱ ወይም ተረስተው ነበሩ ከሚባሉ ነገሮች አንዱ የሰሀራዊ አረብ ሪፐብሊክ አሁንም ሙሉ በሙሉ ነጻ አለመሆን በሁለት ሀገሮች መሪዎች ተነስቷል እና አሁንም አፍሪካ ሙሉ ነፃ አይደለችም። ሌላዊ ቅርና በሌላ አፍሪካዊ ተወራ ትገኛለች ወይንም ሌላውን አፍሪካዊ በኃይል ይዟል የሚል አንደምታ ያለው ንግግር ተናግረው ነበር። ሁለት ስሮች ይሄ በነገር ላይ የታወቀ ነው። ሞሮኮና ሳህራዊ ምዕራብ ሳህራዊ ሪፐብሊክን የሚያገናኘው ችግር ነው ማለት ነው። እና ይሄ በጣም አስገራሚ ነበረ ብዬ አምናለሁ እኔ። እሺ ሰዓታችንም እየሄደ ስለሆነ እስክንድር፣ እንደዚሁ ጠቅለላ አድርገህ የምትጨምረው ነገር ካለ በተለይ ደግሞ የአፍሪካ ህብረትን ሀምሳኛ ዓመት ስንመለከት ሁለት የተለያዩ ሀሳቦች የሚያነሱ ብዙ ሰዎች አሉ። አንዶቹ የአፍሪካ ህብረት ለአፍሪካ ብዙም የጠቀመው ነገር የለም፣ የፈየደው ነገር የለም። ዝም ብሎ እድሜውን ያስቆጠረ ድርጅት ነው የሚለው አሉ። ሌሎች ደግሞ ብዙ ያበረከተውም አለ ብለው የሚናገሩ አሉ። በነዚህም ሀሳቦች ዙሪያ የሰማችኋቸው አስተያየቶች ካሉ እነሱንም እያከላችሁ ሀሳቦቻችሁን ጠቅለል አድርጉልኝ። እሺ፣ እስክንድር አሁን የጠቀስከውን በተመለከተ ሰለሞን ያው እንግዲህ በአጠቃላይ ተናጋሪዎቹ ቆም ብለን የምናይበት ነው፣ ያሳለፍናቸውን ዓመታትና የወደፊቱን የምንቃኝበት ነው በሚል ነው ጠቅለል ያለ ሀሳብ ሲሰጡ የነበረው። ይሄንን ለማጠቃለል ያህል ሌላ ግን ለየት ያሉ ነገሮች ላልካቸው ለምሳሌ የከተናጋሪ ከነበሩት ውስጥ የቀድሞው የጀማይካ ጠቅላይ ሚኒስትር በሙዚቃ ጀምረው ነበር ንግግራቸውን። ሙዚቃ ተከፍቶ ማለት ነው። ከየትም ብትመጣ ጥቁር ስኮንክ ድረስ አፍሪካዊ ነህ የሚል የፒተርናሽ ዘፈን ተከፍቶ ነበር እና ሰዎች አብረው ሲዘፍኑ ነበር ከዘፈኑ ጋር አዳራሽ ውስጥ። እና ሌላው የዩጋንዳው እንግዲህ ለየት ባሉና ቀጥተኛ በሆኑ አስተያየቶቻቸው የሚታወቁት የዩጋንዳው ፕሬዚዳንት ዩዌሪ ሚሶቬኒ ከእርሳቸው ቀድሞ የተናገሩ ወጣቶች ነበሩ። ቅድም መለስካቸው እንዳሉ በአፍሪካ ህብረት አዳራሽ፣ ወጣቶች ይህን እንፈልጋለን መሪዎቻችን ይህን ማድረግ አለባቸው በሚል ሰፊ ንግግሮች ናቸው የተደረጉት እና እሳቸው በዚህ ላይ ምላሽ መስጠት እፈልጋለሁ ብለው ወጣት ብትሆኑም ከአይዲዮሎጂ ወይም ወይም ከርዕዮተ ዓለም አንጻር ግራ ከተጋባችሁ በድሜ የገፉትን ያህል እርባና ቢስ ናችሁ የሚል አስተያየት ሰጥተው ተሰብሳቢውን አስቃውት ነበር። እንዲያውም ምንድን ያሉት ቀጠል አድርገው ዌያር ቶኪንግ አባውት አይዲዮሎጂ ኖት ባዮሎጂ፣ ስለ ሬዮት አለም ነው እንጂ ስለ ባዮሎጂ አይደለም እየተነጋገር ነው ያለ ነው የሚል አስተያየት ሰጥተው ነበር። ይታውቃሉ ይታወቃሉ ሙሴቬኒ ሀሳብ ደግሞ ለመስጠት እውነት ነው ወ ይሄ የቅድመ ያነሳው ነገር የአፍሪካ ህብረትም ሆነ የአፍሪካነት ድርጅት በተለይ የአፍሪካነት ድርጅት ነበር በዚህ ወቀስ የነበረው እድሜ ከማስቆጠር ውጭ ለአፍሪካ ሀገሮች የጠቀመው ነገር የለም የሚሉ አስተያየቶች ነበሩ። በሌላ በኩል ደግሞ በእውነት ለመናገር ከሆነ ዛሬም በተደጋጋሚ ሲነሳ የነበረው ምንድን ነው የአፍሪካ አንድነት ድርጅት ዋናው ተግባሩ አድርጎ ሲያዩ የነበረው በቅኝ ግዛት የተያዙ ወንድም ሀገሮችን ነጻ የማውጣት ትግል ነበር የሚያደርገው። በዚህ ረገድ ብዙ እርምጃ ሄዷል። አሁን ቅድም ከጠቀስ ነው ከሳህራዊ ሪፐብሊክ ውጪ እንዳለ ቅኝ ግዛትን ቆይ ቅኝ አገዛዝን ከአፍሪካ አስወግዷል የሚሉ አስተያየቶች፣ ጠንካራ አስተያየቶችም አሉ። ይሄ ሊካድ የማይችል እውነት ይመስለኛል። ያም አወዛጋቢ ጉዳይ ነው። የምዕራብ ሰህራም ጉዳይ አቤት፣ የምዕራብ ሰህራም ጉዳይ ራሱ አወዛጋቢ ጉዳይ ነው፣ እውነት ነው። እና እንደዚህ ያሉ ነገሮች አሉ። ለማንኛውም ግን ያተኮረው ቅድም እስክንድር እንዳለው ዋናው ባለፈው የአፍሪካ ሁኔታ፣ በዛሬው እና በመጪው ተግዳሮቶች ላይ ያተኮሩ ውይይቶች ናቸው የተካሄዱት። እና እንደተባለው አፍሪካ የአፍሪካ አንድነትም ሆነ የአፍሪካ ህብረት የተለያዩ ድክመቶች ይኖራቸዋል። አለጥርጥር ደግሞ ትንክ ጠንካራ ጎንም እንዳሏቸው የሚካድ አይመስለኝም። ማወቁ ብዙዎቹ ለዚህ የሚያነሱት የአፍሪካ ህብረት ወይም አፍሪካ አንድነት ብንለው የህብረቱ የአንድነት ድርጅቱ እድገት ደረጃ ነው አሁን እዚህ የደረሰው። ሀምሳ ዓመት ቆይተው የረሃብ አለመጥፋት ከአህጉሪቱ ከዚች አብታማ አህጉሪት፣ የሰላም እጦት፣ የመልካም አስተዳደርና የዲሞክራሲ አለመስፈን፣ እነዚህን የመሳሰሉ ብዙ ነጥቦችን ያነሳሉ። አንዳንድ ጊዜ አንዳንድ ጊዜ መንታ አቋም የሚይዙበትን ጊዜ እንዳለ ይሰማል። በዘገባችን ላይ እንዳጠቃለለው ካርሎስ ሮፔዝ ይህን በትክክል አስቀምጠውታል። የአፍሪካ ኢኮኖሚ ኮሚሽን ዋና ዋና ሳት ፈጻሜ ባለፉት አምስ ዓመታት ብዙ የተደረጉ ነገሮች አሉ። ነገር ግን ይሄ ማለት አፍሪካ ሙሉ በሙሉ ነው የምትፈልገውን አገኘች ማለት አለም። በጣም ብዙ ተግዳሮቶች አሉ ወደፊትም እና በእነዚህ ላይ ነው አተኩረን መስራት አለብን የሚል ነገር ነው እንግዲህ የተናገሩት እሳቸው። እሺ፣ አስቴ አንድ አጠር ያለች ጥያቄ ላንሳላችሁ። ዛሬ ይህን ዘገባ ስታዘጋጁ መብራት እየጠፋ ያስቸግራችሁ ነበር እና በአዲስ አበባ ሙሉ ነው ወይስ እናንተ አካባቢ ብቻ ነበር የመብራት ችግር የነበረው? ሌሎች እስኪ የጸጥታ ሁኔታዎችና እንዲህ አይነት ከመስተንግዶ ጋር የተያያዙ ነገሮች ምን ይመስዱ ነበር? ባጭሩ ከአንድ ደቂቃ ባነሰ ጊዜ ብትነግሩኝ። እንግዲህ በአብዛኛው እኛ ዛሬ ጊዜ ቀኑን ያሳለፍነው ቀደም ሲል ጠዋት በአፍሪካ ህብረት አዳራሽ በኋላም በሚሊኒየም አዳራሽ ነው። ውጭ ያሉ ሁኔታዎችን ብዙ የቃኘንበት ሁኔታ የለም። ያው ከአንዱ ወደ አንዱ ጋር ስንመላለስ ካልሆነ በስተቀር ማለት ነው። የመብራት መጥፋት አሁን ማምሻውን ለጥቂት ደቂቃዎች ብቻ ነው እኔ ያየሁት እኔ የምኖርበት አካባቢ አሁን ማለት ነው። አጠቃላይ ግን ከተማው ውስጥ የነበረውን ሁኔታ ለመናገር ይከብደኛል። እኔ አሁን እንዳልከው ይሄንን ዜና እያዘጋጀው በነበርኩበት ሰዓት የተፈጠረው ለጥቂት ደቂቃዎች የተፈጠረ የመብራት መጥፋት ነበረ። ከዛ ውጭ ግን አጠቃላይ በከተማ ውስጥ የነበረውን ሁኔታ ለማወቅ እንዳልኩህ ከዋልንበት አካባቢ አንጻር ብዙ የታዘብኩት ነገር የለም ማለት ይቻላል። መለስካቸው ምናልባት የሚለው ነገር ካለ እሺ። መለስካቸው እውነት ነው፣ ይሄ ነገር እርግጠኛ ሆኖ ለመናገር ያስቸግራል። በአብዛኛው እኔና እንደ ድል ሆኖ እኔና እስክንድር ደግሞ የምንኖርበት አካባቢ በጣም ተመሳሳይ ስለሆነ እኛ ሁለታችን ስላጣን በመላው ከተማው ጠፍቷል ማለት አይቻልም ይሆናል። ነገር ግን በአብዛኛው እንደዛሬ አጠፋፉ ሲሆን ብዙ ጊዜ ሰፊ አካባቢን ያጠቃልላል። የዛሬው አጠፋፉ ቀስ ብሎ ነው የጠፋው እና እንደዛ ሲሆን ብዙ ጊዜ የሚያጋጥመው ብዙ አካባቢን እንደሚጠፋ ነው። ነገር ግን ይህን እርግጠኛ ሆነው መናገር አይቻልም። ሌላው ስለ ጸጥታ ነገር ያልከው ወይም እስካሁን ድረስ ምንም ፈታን በተመለከተ ደህንነትን በተመለከተ ስጋት ላይ የሚጥልም ሆነ ምንም ነገር ያጋጠመኝም የሰማሁትም ነገር የለም። መኩሌ እሺ፣ አመሰግናለሁ ሁለታችሁንም፣ መለስካቸውና እስክንድር። የተራረፈ ነገር ካለ እንግዲህ አዳዲስ ክንዋኔዎችም ከተፈጠሩ ይዛችሁልን ትመለሳላችሁ ብለን እንጠብቃለን። ከአድማጭ ጋር ለዛሬ በድጋሚ በጣም አመሰግናለሁ። ደህና ደሩ ደህና To Welcome now on stage from the Lesotho, Sankomoto. In the heat of the rising sun and the pull of the ocean wind. With the thumbs of the dance and the rhythm of the wind as I usually dance again. With the sound of a distant drum and a mystery that I can't touch. With the sound of the smile that the people share that makes me happy there. Africa. Ooh, Africa. And now, South African singing sensation P. J. Powers. Together for Ras Kimono from Nigeria. Kenya, our choir for this evening. for ethiopia's asta awake